የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሰኔ 1 2015 ዓ.ም ዝግጅታችን ጀመረ። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የምግብ እርዳታ እንዲቋረጥ ማድረጓን ይፋ አደረገች። አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለዛሬ ከያዝናቸው ዜናዎች መካከል በሱዳን ዋና ከተማ የሚገኘው የተባበሩት መንግስታት የሕፃናት ድርጅት ከሚያስተዳድረው ወላጅ አልባ የሕፃናት ማሳደጊያ ለቆ መውጣቱን ስለማሳወቁ፣ ከካናዳው ሰደድ እሳት የሚወጣው ምስራቃዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቶችን እያዳረሰ መሆኑ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በግጭት በታመሰችው ዴሞክራቲክ ኮንጎ የሚገኙት የተባበሩት መንግስታት ሰላም አስከባሪዎች በተሻለ ፍጥነት ለቀው እንዲወጡ መውጣት አለባቸው ስለማለታቸው የሚሉት እና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ ዜናዎቹ እናልፋለን። በሱዳን ዋና ከተማ የሚገኘው የተባበሩት መንግስታት የህጻናት መርጃ ድርጅት እና አገር በቀሉ በጎ አድራጎት ድርጅት ከሚያስተዳድረው ወላጅ አልባ የህጻናት ማሳደጊያ ለቆ መውጣቱን ትናንት ረቡ አስታወቀ። ድርጅቱ ይህን ያስታወቀው ባለፉት ሁለት ወራት ውስጥ በወላጅ አልባ ህጻናት ማሳደጊያ ውስጥ የነበሩ ከሰባ በላይ የሚደርሱ ጨቅላና ታዳጊ ህጻናት በረሃብና በህመም መሞታቸውን ተከትሎ ነው። ባለፈው ወር በሱዳን ጦርና በፈጣን የድጋፍ ኃይሎች መካከል ውጊያ በሚካሄድባት ካርቱም አልማይኮማ በተባለው የወላጅ አልባ ህጻናት ማሳደጊያ ውስጥ መውጫ አጥተው መውጫ አጥተው በአሰቃቂ ሁኔታ ከከረሙ ብዙ ህጻናት መካከል ቢያንስ ስልሳ ጨቅላና ታዳጊ ህጻናት መሞታቸው መነገሩ ይታወሳል። አልማይኮማ ወላጅ አልባ ህጻናት ማሳደጊያ ውስጥ ከነበሩት መካከል ወደ ሶስት መቶ የሚጠጉት ህጻናት ለደህንነታቸው አስተማማኝ ነው ወደ ተባለ ሌላ ቦታ መወሰዳቸውን የተባበሩት መንግስታት የህጻናት ምርጃ ድርጅት ዩኒሴፍ አስታውቋል። የሱዳን የማህበራዊ ልማትና ጤና ጥበቃ ሚኒስትር ህጻናትን በኃላፊነት ሲወስዱ፣ ዩኒሴፍ ደግሞ የህክምና የምግብ የትምህርት እንቅስቃሴን ጨምሮ ሰብአዊ ድጋፍ አድርጓል ሲል አሶሲየትድ ፕሬስ ዘግበዋል። በተባበሩት መንግስታት የጦር ወንጀል ፍርድ ቤት ዳኞች የሩዋንዳ የዘር ማጥፋት ወንጀል ተጠርጣሪ አረጋዊው ፊሊሰን ካቡጋ ችሎት ለመቅረብ ብቁ አይደሉም ሲሉ ወሰኑ። ውሳኔው የተላለፈው በሰማኒያዎቹ ዕድሜ ውስጥ የሚገኙት የቀድሞ ባለጸጋ ነጋዴ በአእምሮ የማስታወስ እና ሌሎች የአንጎል መጓደል ችግር ያለባቸው መሆኑ ተነግሯል። ካቡጋ የተያዙት ከሁለት አስርት ዓመታት በላይ በሽሽት ከቆዩ በኋላ እንደ ኤሮፓ አቆጣጠር በ2020 ፈረንሳይ ውስጥ መሆኑም ተገልጿል። አቃቢ ህጎቹ ካቡጋ አርቲኤልኤም በተሰኘው የዜና ማሰራጫቸው የጥላቻ ንግግሮችን በማሰራጨትና የሁቱ ሚሊሻ ታጣቂዎችን ሲያስታጥቁ መቆየታቸውን ተናግረዋል። ጠበቆቹ ከተጠርጣሪው የጤና ጉድለት ጋር በተያያዘ ለረዥም ጊዜ ክሱ እንዲቋረጥ ሲሞክሩ መቆየታቸው ተመልክቷል። ከአቡጋ እንደ ኤሮፓ አቆጣጠር በ1994 ሩዋንዳ ውስጥ ከብዙሃኑ የሁቱ አገዛዝ ጋር በመሆን በተፈጸመው የዘር ማጥፋት በ100 ቀናት ውስጥ 800 ሺ ቱትሲዎችን በመግደል በዓለም አቀፉ የጦር ፍርድ ቤት ከሚፈለጉ ተጠርጣሪዎች መካከል የመጨረሻ መሆናቸው ተነግረዋል። በግጭት በታመሰችው ዴሞክራቲክ ኮንጎ የሚገኙት የተባበሩት ሰላም አስከባሪዎች በተቻለ ፍጥነት ለቀው መውጣት አለባቸው ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ትናንት ረቡዕ ተናገሩ። ለቀው ሲወጡ ግን ኃላፊነት በተሞላበት ሁኔታ ነው ያሉት የተባበሩት መንግስታት የሰላም ማስከበር ስራዎች ምክትል ዋና ጸሐፊ ዣን ፒየር ላክሮስ ናቸው። ላክሮስ ይህን የተናገሩት ዴሞክራቲክ ኮንጎ ሪፐብሊክን በጎበኙበት ወቅት ነው። ባለሥልጣኑ ዋና ከተማይቱ ክንሻሳ ውስጥ ለጋዜጠኞች በሰጡት መግለጫ የኮንጎ መንግስት ለታጣቂ ኃይሎች የሚሰጠው ምላሽ ለሞት የሚዳርግና የደህንነት ክፍተት እንዳይፈጠር በማሳሰብ አስጠንቅቀዋል። እንደ አውሮፓ አቆጣጠር ከ1999 ጀምሮ በዲሞክራቲክ ሪፐብሊክ ኮንጎ የተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል በአመት ወደ 1 ቢሊዮን ዶላር የሚጠጋ በጀት የተመደበለት በዓለም ካሉት ትላልቅ የሰላም አስከባሪዎች መካከል አንደኛው መሆኑ ተመልክቷል። በአሁኑ ወቅት ወደ 16ሺህ የሚጠጉ ዩኒፎርም የለበሱ ሰራተኞች ሲኖሩት አብዛኞቹ የሚገኙት በማዕድን በበለጸገውና ለሶስት አስርት ዓመታት አማጽያን በሚንቀሳቀሱበት የምስራቅ ኮንጎ አካባቢ መሆኑን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከካናዳው ሰደድ እሳት የሚወጣው ጢስ የምስራቃዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቶችን እያዳረሰ ነው። በምስራቃዊ የአትላንቲክ ውቅያኖስ ጠርዝ ላይ ያሉት የክፍለ ግዛቶቿ ትምህርት ቤቶች በሙሉ የደጅ ላይ እንቅስቃሴዎችን ሰርዘዋል። ነዋሪዎች ከመኖሪያ ቤታቸው ውጭ ከመዘዋወር እንዲቆጠቡም ማሳሰቢያ ተሰጥተዋል። ቆንጂት ታዬ አጠር ያለ ዘገባ አላት። የምስራቅ ካናዳ አካባቢዎችን እያነደደ ያለው ሰደድ እሳት ለወትሮው ከሚመጣበት የበጋው ጊዜ ቀደምና ጠንከር ብሎ እንደተከሰተ ነው እየተነገረ ያለው። ደረቅና ሞቃት የሆነው የአየሩ ሁኔታ ገና ለወራት እንደሚቀጥል የተተነበየ ሲሆን ይህ አመት ለካናዳ ከእስካሁኖቹ የበዛ ሰደድ እሳት የምታይበት ይሆናል የሚል ስጋት ተፈጥሯል። የካናዳ ዋና ከተማ ኦታዋ ከማክሰኞ ዕለት ያነሳች በጢስ ጉም ተሸፍናለች። በዩናይትድ ስቴትስም የካናዳው ሰደድ እሳት የሚለቀው ጢስ አይን የሚስመውን የኒውዮርክ ከተማን የሰማይ አድማስ ጥቅጥቅ ባለ ጉም ጋርዶታል። ባለስልጣናቷ አደገኛ ደረጃ ላይ መድረሱን አስታውቀዋል። የኒውዮርክ ከተማ ነዋሪ ላቸው አይኔን በጣም እየቆጠቆጠኝ ሊገለኝ ነው። በስራዬ ምክንያት ውጭ ገባ ወጣ ስለምል ጢሱ እያፈነኝ ነው ሲሉ የተሰሙት ጤና አዋኪው የሰደድ እሳቱ የጢስ ጉም ቨርጂኒያና ኢንዲያናንም ጭምር እያዳረሰ ነው። የዩናይትድ ስቴትስ የብሔራዊ የአየር ሁኔታ አገልግሎት የአየሩ ጥራት ደረጃ እስከ ሳምንቱ መጨረሻ ይሻሻላል ብሎ እንደማይጠብቅ ነው ያስታወቀው። የቨርሞንት፣ ደቡብ ካሮላይና በስተ ምዕራብ ደግሞ ኦሃዮን እና ካንሳስን ጨምሮ ነዋሪዎች ከቤት ውጭ የሚያደርጓቸውን እንቅስቃሴዎች እንዲቀንሱ ምክር ተሰጥቷል። ሰደድ እሳቱ እስካሁን ካናዳ ላይ 3.3 ሚሊዮን ሄክታር ስፋት ያለው ቦታ ያቃጠለ ሲሆን 120 ሺህ ሰዎች ከቤታቸው ተፈናቅለዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ዩናይትድ ስቴትስ በሶሪያና ኢራቅ ከእስላማዊ መንግስት፣ አክራሪው ቡድን ነጻ ለወጡ አካባቢዎች የሚውል የ150 ሚሊዮን ዶላር እርዳታ እንደምትሰጥ ዛሬ ሐሙስ ተናገሩ። ብሊንከን ይህን የተናገሩት የእስላማዊ መንግስት ቡድኑን ለመዋጋት በሚኒስትሮች ደረጃ በሳውዲ አረቢያ በተዘጋጀው ስብሰባ ላይ ነው። አይሲስን ለማሸነፍ የተቋቋመው ዓለም አቀፍ ጥምረት ከ80 በላይ አገሮችን ያካተተ ሲሆን አሁን ድረስ ከፍተኛውን የሶሪያና ኢራቅ አካባቢዎችን በተቆጣጠረው ጽንፈኛ ቡድን ላይ የተቀናጀ እርምጃ እየወሰደ መሆኑን በአሶሲኤትድ ፕሬስ ዘገባ ተመልክቷል። ብሊንከን ዩናይትድ ስቴትስ አሁን የገባችው የ150 ሚሊዮን ዶላር እርዳታ ድጋፍ ከ600 ሚሊዮን ዶላር በላይ ወደ ሆነው መጠን የሚያድገው የአዲሱ የገንዘብ ድጋፍ አካል ነው ብለዋል። የተዳከሙ የደህንነትና የሰብአዊነት ሁኔታዎች፣ የምጣኔ ሀብት እድል እጦት፣ እነዚህ አይሲስ የሚያቀጣጥላቸውና ተከታዮችን ለመመልመል የሚጠቀምባቸው አሳዛኝ ሁኔታዎች ናቸው ሲሉም ብሊንከን በጽንፈኛ ቡድን የተለመዱትን አባባሎች አንስተው ገልጸዋል። ብሊንከን በባህረ ሰላጤው የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተካፍለዋል። በመጨረሻም የእግር ኳስ ኮከብ ተጫዋቹ ሊዮኔል ሜሲ ከዩናይትድ ስቴትስ ሜጀር ሊግ የእግር ኳስ ክለብ ኢንተር ማያሚን ለመቀላቀል ማሰቡን አስታወቀ። ሜሲ ይህን ያስታወቀው ከፈረንሳይ ሻምፒዮን ፓሪስ ሴንተር ጀርሜን ጋር መለያየቱን ባስታወቀበትና በሳውዲ አረቢያ የቀረበለትን ዳጎስ ያለ ኮንትራክት በመሻር ነው። በሳምንቱ መጨረሻ ከፓሪስ ሴንተር ጀርሜን የመሰናበቻ ጨዋታውን ያደረገው ሜሲ ጉዳዩን ወደ ባርሴሎና ከመመለሱ ጋር አያይዞት ነበር። ሜሲ ዘሙንዶ ዲፖርቲቮ ከተባለ የስፖርት ጋዜጣ ከማያሚ ጋር የሚያደርገው ስምምነት እያጠናቀቀ መሆኑን አስታውቀዋል። ስለ ሜሲ ውሳኔ አስተያየታቸውን ከሰጡት የአርጀንቲና ደጋፊዎች መካከል ሜሲ ሲሰጠን ከኖረው ደስታ አንጻር አሁን እሱ ደስ ያሰኘውን ነገር ማድረግ ይችላል። የዓለም ዋንጫን ድል ካደረገ በኋላ በግልጽ እንደሚታየው የሙያ መገባደጃው ላይ ይመስላል። በእርግጥ የፈለገውን ማድረግ ይችላል። ትልቁ ደስታ አጎናጽፎ ሆናል። ከዚህ ሌላ ከሜሲ የምንፈልገው ምንድን ነው? ብለዋል። ሜሲ ባርሴሎና የማይሰራ ከሆነ አውሮፓን ትቶ በመውጣት ከእይታ ውጭ ሆኖ ስለቤተሰቡ የበለጠ ማሰብ እንደሚፈልግ ተናግሯል። አድማጮችና ተመልካቾቻችን ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ሰኔ 1 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። አሪግ ኪለኛ ሙዚየም ነው ሙዚየም ናቸው ብለን ምንገምር ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሳቁሶች በሚሰራቸው የጥበብ ስራዎች ዓለም አቀፍ እውቅናን ያገኘውን ኤልያስ ስሜን ነው የሰማችሁት። የኤልያስን የጥበብ ስራዎች የሚያስቃኘው ዘገባ በሁለተኛው አጋማሽ መሰናዷችን ይመለሳል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብና ማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያምሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። ል አሁን ወደ ቀዳሚው የአበይር ዘገባ እንለፍ። የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስኤአይዲ ለኢትዮጵያ የሚሰጠው የምግብ እርዳታ ለተረጂዎች አይደርስም ሲል እርዳታውን ማቋረጡን በዛሬ ዕለት ይፋ አድርጓል። ሮይተርስ የዜና ወኪል ያደረሰንን የዚህን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ ለኢትዮጵያ የሚሰጠው የምግብ እርዳታ ለተረጂዎች አይደርስም ሲል እርዳታውን ማቋረጡን በዛሬው ዕለት ይፋ አደረገ። ለኢትዮጵያ ህዝብ መድረስ የሚገባው የምግብ እርዳታ ወደ ሌላ አቅጣጫ እንዲሄድ የሚያደርግ መጠነ ሰፊና የተቀናጀ ያሉት ዘመቻ መኖሩን ዩኤስአይዲና የኢትዮጵያ መንግስት በመተባበር ባደረጉት ማጣራት ከድምዳሜ ላይ መድረሳቸውን ነው የድርጅቱ ቃል አቀባይ ይፋ ባደረጉት መግለጫ ያብራሩት። ሆኖም እርዳታው ለተረጂ ወገኖች እንዳይደርስ ከሚደረገው ዘመቻ ጀርባ ያለው ማን ስለመሆኑ መግለጫው አልጠቀሰም። ዩናይትድ ስቴትስ የአፍሪካ ቀንድና አካባቢውን ክፉኛ ከጎዳው ድርቅና በቅርቡ ከበቃው የሰሜን ኢትዮጵያ ጦርነት ጋር በተያያዘ ለእርዳታ እጅ ጠባቂነት የተጋለጡትን ጨምሮ 20 ሚሊዮን ለሚደርሰው ተረጂ ሕዝብ ዋነኛዋ ለጋሽ ሀገር ናት። ሮይተርስ የዜና ወኪል በተመለከተውና ኢትዮጵያ ውስጥ የረዴ ስራ ለሚያከናውኑ የውጭ ለጋሾች ቡድን በተለይ የቀረበ አንድ ሰነድ እንዳመለከተው የእርዳታ ምግቡ ለተለያዩ የሀገሪቱ ወታደራዊ ክፍሎች እንዲሰጥ ተደርጓል ብሎ ዩኤስኤአይዲ እንደሚያምን ይጠቁማል። እርዳታውን ከታለመለት ዓላማ ውጭ የመዋሉ ሥራ በፌዴራልና በክልል መንግስታት አካላት የተቀነባበረና በመላ አገሪቱ የሚገኙ ወታደራዊ ክፍሎች ለሰብአዊ እርዳታ የመጣው ምግብ ተጠቃሚ ናቸው ሲል ዩኤስኤአይዲን ያካተተው ይህ የለጋሾች ቡድን ሰነድ አመልክቷል። በአንጻሩ የኢትዮጵያ መንግስትና የጦር ሰራዊቱ ቃል አቀባዮች ለቀረቡላቸው ጥያቄዎች ለጊዜው አፋጣኝ ምላሽ አልሰጡም። ዩኤስኤአይዲን በበኩሉ ሪፖርቱን በተመለከተ ተጨማሪ ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳዑዲ አረቢያ እየተካሄደ ካለው ጉባኤ ትይዩ ዛሬ ሐሙስ ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በጉዳዩ ዙሪያ ተወያይተዋል። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የሁለቱም ባለሥልጣናት ውይይት ተከትሎ ባወጣው መግለጫ የኢትዮጵያ መንግስት በጉዳዩ ላይ ሙሉ ምርመራ ለማካሄድ ከዩናይት ስቴትስ ጋር ተባብሮ ለመስራት የገባውን ቃል ብሊንከን በአዎንታ መቀበላቸውን ጠቅሷል። በተያያዘም የምግብ እደላ ስርዓቱ አመኔታ የሚጣልበት መሆን እንደጀመረ፣ ስራውን ለማስቀጠል ድርጅታቸው የሚያቅድ መሆኑንም የዩኤስኤአይዲው ቃል አቀባይ ጨምረው ገልጠዋል። ዩኤስኤአይዲ እና የዓለም ምግብ ፕሮግራም ደብልዩኤፍፒ በትግራይ ክልል ከፍተኛ መጠን ያለው የምግብ እርዳታ ከታለመለት ዓላማ ውጪ እንዲውል እየተደረገ መሆኑን የሚያሳይ መረጃ ከእጃቸው መግባቱን ተከትሎ ካለፈው ወር አንስቶ በክልሉ ያደርጉት የነበረውን የምግብ እደላ ማቋረጣቸው ይታወሳል። በትግራይ በፌዴራል መንግስትና በህወሓት ኃይሎች መካከል ለሁለት ዓመታት የዘለቀውና አያሌ ሺዎች ያለቁበት እንዲሁም በመቶ ሺዎች የሚቆጠሩ ዜጎች ለቸነፈር መሰል የረሃብ አደጋ እንዲጋለጡ ጭምር ምክንያት የሆነው ጦርነት ባለፈው የጥቅምት ወር በሁለቱ ተፋላሚ ወገኖች መካከል በተደረሰው የሰላም ስምምነት ማብቃቱ ይታወሳል። ዩስሲአይዲ እንደ አውሮፓውያን ዘመን አቆጣጠር በ2022 የበጀት ዓመት 1.5 ቢሊዮን ዶላር የሚጠጋ ዋጋ ያለው ሰብአዊ እርዳታ ለኢትዮጵያ ሰጥቷል። ከዚህም ውስጥ የሚበዛው በምግብ እርዳታ መልክ የተሰጠ ነው። ይህ በእንዲህ እንዳለ ትላንት ረቡዕ በለጋሽ ድርጅቶች መካከል የተሰራጨው የቡድኑ ሰነድ ለጋሾች የሚሰጡትን እርዳታ የገንዘብ ማስተላለፊያ መንገዶችን በመሳሰሉ አማራጭ ዘዴዎች ለተረጅው ወገን ማድረስ ይችሉ ዘንድ የኢትዮጵያ መንግስት እንዲፈቅድ ይመክራል። ሰነዱ በተጨማሪም የኢትዮጵያ መንግስት ድርጊቱን በማውገዝ እና የእርዳታ ሰራተኞች እንግልት እንዳይደርስባቸው በመጠየቅ ግልጽ መግለጫ እንዲያወጣ ለጋሾች ጥሪ እንዲያቀርቡም ያሳስባል። ደብሊዩ ኤፍፒ በበኩሉ በመላው ኢትዮጵያ በተቀነባበረ መንገድ ይፈጸማል ያለውን የምግብ እርዳታ ከታለመበት ዓላማ ውጭ የመዋል ድርጊት በተመሳሳይ እየመረመረ መሆኑን ባለፈው ሳምንት የድርጅቱ ምክትል ዲሬክተር ኢትዮጵያ ውስጥ ለሚያገለግሉ ሰራተኞቻቸው የጻፉት የኢሜይል መልእክት ጠቁመዋል። ይሁንና ይህንን ተንተርሶ ለቀረበለት ጥያቄ ደብሊው ኤፍ ፒ እስካሁን ተጨማሪ ማብራሪያ አልሰጠም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። ካለፈው ዓመት ጋር ሲነጻጸር የ19 በመቶ ብልጫ ያለው የ2016 ዓመት ረቂቅ በጀት የተጀመሩ የልማት ፕሮጀክቶችን ታሳቢ በማድረግና የዋጋ ግሽበትን መቀነስ በሚያስችል መልኩ መዘጋጀቱን የገንዘብ ሚኒስትሩ አህመድ ሽዴ ገልጸዋል። በረቂቅ በጀቱ ላይ የተወካዮች ምክር ቤት በ በተወያየበት ወቅት መንግስት ባለፈው ዓመት ከውጭ አጋሮች የበጀት ድጎማ እንዳላገኘ የገለጹት ሚኒስትሩ በ2016 ይኖራል ተብሎ ከታቀደው ገቢና እርዳታ 7.9 በመቶ የሚሆነው ከልማት አጋሮች ይገኛል ተብሎ የታቀደ ነው ብለዋል። ካለው የበጀት ውስንነትና በተያያዘ እንደ ዘንድሮ ሁሉ አዳዲስ የካፒታል ፕሮጀክቶችን እና የሰራተኞች ቅጥር እንደማይኖርም ገልጸዋል። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተን የተከታተለው የገንዘብ ሚኒስትሩ አቶ አህመድ ሽዴ ለቀጣዩ 2016 ዓ ም ትናንት በሚኒስትሮች ምክር ቤት የጸደቀውን የ801.65 ቢሊዮን ብር ረቂቅ በጀት ዝርዝር ዛሬ ለሕዝብ ተወካዮች ምክር ቤት አቅርበዋል። በአጠቃላይ ከተያዘው በጀት ውስጥ ከታክስና ታክስ ያልሆኑ ምንጮች እንዲሁም ከውጭ እርዳታ 520.6 ቢሊዮን ብር እንደሚገኝ መታቀዱን ሚኒስትሩ አብራርተዋል። ከታቀደው ጠቅላላ ገቢ ውስጥ 92.1 በመቶ የሚሆነው ድርሻ ከታክስና ታክስ ካልሆኑ የገቢ ምንጮች እንደሚ የሚገኝ የታቀደ ገቢ ነው። በ2015 የበጀት አመት ከውጭ አጋሮች ይገኛል ተብሎ የታቀደው የበጀት ድጎማ ሙሉ በሙሉ እንዳልተገኘ የገለጹት ሚኒስትሩ ለ2016 በጀት አመት ግን 41.1 ቢሊዮን ብር ይገኛል ተብሎ እንደሚጠበቅ ገልጸዋል። በታቀደው ገቢና ውጪ መካከል የብር አራት ነጥብ ዜሮ አምስት ቢሊዮን ያልተጣራ የበጀት ጉድለት ወይም ግሮስ በጀት ደፊሲት የታየ ሲሆን ይህንንም የበጀት ጉድለት ለመሸፈን ብር ሰላሳ ነጥብ ዜሮ አንድ ቢሊዮን ከውጭ ሀገር እና ብር ሁለት መቶ አርባ ሁለት ነጥብ ዜሮ አራት ቢሊዮን ከሀገር ውስጥ በድምሩ ብር ሁለት መቶ ሰማኒያ አንድ ነጥብ ዜሮ አምስት ቢሊዮን ያልተጣራ ብድር ግሮስ ቦሮ በመውሰድ ለመሸፈን ታቅዷል። ለ2016 የበጀት ዓመት የተያዘው አጠቃላይ የበጀት መጠን ካለፈው ዓመት ጋር ሲነጻጸር የአንድ ነጥብ ዘጠኝ በመቶ ብቻ ብልጫ እንዳለው የገለጹት አቶ አህመድ ሺዴ ይህም በዋናነት በጀቱ ሀገራዊ አቅምን እንዲሁም የዋጋ ግሽበት መከላከልን ታሳቢ አድርጎ የተዘጋጀ በመሆኑ እንደሆነ አብራርተዋል። ከዚህ ጋር በተያያዘ በጀቱ ለሚፈለጉ የልማት ስራዎች በቂ ባለመሆኑ አዳዲስ ፕሮጀክቶች እንደማይጀመሩ እንዲሁም አዲስ የመንግስት ሰራተኞች ቅጥርም እንደማይፈጸም አብራርተዋል። የሁለት ሺ አስራ ስድስት የመደበኛ በጀት በየመስሪያ ቤቱ ያለውን አዲሱን አደረጃጀት ታሳቢ በማድረግ የበጀት አጠቃቀም በቁጠባና በውጤታማነት ላይ ያተኮረ እንደሚሆን እንዲሁም አዳዲስ የሰራተኛና ቅጥር እንደማይኖር ታሳቢ በማድረግ የተዘጋጀ መሆኑን መገንዘብ ተገቢ ነው። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ሚኒስትሩ ምላሽ ሰጥተዋል። በየአመቱ አዳዲስ የልማት ፕሮጀክቶችን ማስጀመር አይቻልም እየተባለ ምክር ቤት ላይ በጀት እየቀረበ የምናስጸድቅ ከሆነ የህዝቡን የልማት ፍላጎት እንዲሁም በምርጫ ጊዜ ለህዝብ የገባናቸው ቃሎችን እንዴት ማስፈጸም ይቻላል? በሰፕልመንታሪ በጀት አማካኝነት ለወደፊት የሚታይ ይሆናል እንጂ በአሁኑ ጊዜ በዛ ያለ አዳዲስ ፕሮጀክት ለመያዝ የሚያስችል አቅሙ ከፍተኛ ጥንቃቄ የሚፈልግ ስለሆነ የዋጋ መረጋጋት ማስከተል ስላለበት ደግሞ በጀቱም ተገማች፣ ተአማኒ እና በትክክለኛ የገቢ ዕቅድ ላይ ተንተርሶ ሪዝናብል የሆነ ደፊሲት ተንተርሶ መያዝ ስላለበት ከዚህ አንጻር መታየት አለበት። አንዱ የመንግስት ኃላፊነት ለዜጎቹ ስራ መፍጠር ነው። የማለት ማለት የመንግስት ስራ ብቻ መፍጠር ማለት አይደለም። በተለያየ መንገድ ስራ መፍጠር የመንግስት ኃላፊነት ነው። አንዱ ፓርት ምናልባት መንግስት በራሱ እንትን ሊገጠር ይችላል። ይህንን ዘግተን ስለዚህ በዚህ እነዚህ ነገሮች መታሰብ ስላለበት ከገቢ አሰባሰባችን እና ከወጪ አጠቃቀማችን ጋራ ውጤታማ የሆነ ነገር መሄድ አለብን እያስባል። በየአመቱ አምናም እንደምታወቀው በየመስሪያ ቤቱ አዳዲስ ሰራተኞችን መቅጠር አይቻልም በምል ነበረ በጀት ተጸደቀው ዘንድሮም አሁን የቀረበው በየመስሪያ ቤቱ አዳዲስ ሰራተኞች መቅጠር እንደማይቻል ታሳቢ የተደረገ ነው የምል ነው። እንደዚህ በየአመቱ እያጸደቅን ምነት ከሆነ አንደኛ የተማሩ ምሁራን ኃይሎችን ስደት ልንዳርጋቸው እንችላለን። ሁለተኛ የመልካም አስተዳደር ችግር ሆኖ ሊቀጥል ይችላል እንደ ሀገራችን ተጨባጭ ሁኔታ። ሶስተኛ ምስኪን አርሶ አደሮች ብዙ መሳውት ከፍለው ነው ልጆቻቸውን አስተምሮም ያወጡት። ስራ እድል መፈጠር አለበት ያስማማናል። ስራ እድል ግን መንግስት የስራ እድል መፍትያ ማሽነሪ አይደለም። በዋነኛነት መፍጠር አለበት በተቻለ መጠን ግን በዋነኛነት የፕራይቬት ሴክተር ኢንቨስትመንትን በከፍተኛ ደረጃ ማሳደግ ይኖርብናል። ከውጭ አጋሮች የሚገኘው እርዳታ እንዲጨምር መንግስት እያከናወነ ስላለው የዲፕሎማሲ ስራም የተጠየቁት የገንዘብ ሚኒስትሩ አህመድ ሺዴ ምላሽ ሰጥተዋል። ከአይ ኤም ኤፍ ጋር የተለያዩ ውይይቶች የተካሄዱ ይገኛሉ። ከሌሎች የልማት አጋሮች ጋር የተለያየ ውይይት ይገኛሉ። የበጀት ሰፖርት እንደሚኖር ይገመታል ያለብን እርግጠኛ የሆነውን ብቻ ነው። ለዛ ነው ኮንዘርቫቲቭ በሆነ መልኩ በጀቱ ተዘጋጅቶ የቀረበው እንጂ ኤንቨሎፑን ከዚህ በላይ ማስፋት ይቻል ነበር። ግን ማስፋት እርግጠኝነትን ስለሚጠይቅ አገራዊ አቅማችን ላይ ተንተረሰን ስለሆነ ወጪያችንን ማቀድ ያለብን ከዚህ አንጻር ኮንዘርቫቲቭ በሆነ መልኩ ነው የተያዘው ማለት ነው። በጀቱ ታሳቢ ካደረጋቸው ዋና ዋና ጉዳዮች መካከል አንዱ በጦርነት የወደሙ ንብረቶችንና አገልግሎት መስጫ ተቋማትን መልሶ መገንባት እንዲሁም ተጎጂዎችን መልሶ ማቋቋም ሲሆን ሚኒስትሩ እንዳሉት ለቀጣዩ በጀት ዓመት ከተያዘው ገንዘብ ውስጥ 20 ቢሊዮን ብሩ ለዚሁ ተግባር የተያዘ ነው። የመልሶ ግንባታና ማቋቋም ስራው በአጠቃላይ 20 ቢሊዮን ዶላር የሚፈልግ ሲሆን ለዚህም የአምስት ዓመት ፕሮጀክት ተቀርጾ ከውጭ አጋሮች ጋር በትብብር እየተሰራ መሆኑንም አስረድተዋል። በዚህ ጉዳይ ላይ ከጥቂት ቀናት በኋላ ከ ከአጋሮች ጋር ውይይት እንደሚደረግም ነው የገለጹት። በ2016 ዓ.ም ረቂቅ በጀት ላይ ውይይት ያደረገው የሕዝብ ተወካዮች ምክር ቤት ረቂቅ በጀቱን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ የኦሮሚያ ክልላዊ መንግስት ህዝበ ሙስሊሙ በሸገር ከተማና በመላው ኦሮሚያ እያቀረባቸው ላሉ የመስጊድ ጥያቄዎች በፕላኑ መሰረት ምላሽ ለመስጠት መስማማቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ለጋዜጠኞች በሰጠው መግለጫ ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት መደረጉን አስታውቋል። በውይይቱም የክልሉ መንግስት ከእንግዲህ መፍረስ ያለባቸውን አብያተ እምነት ራሳቸው የእምነት ተቋማቱ እንዲያፈርሱ እንጂ በራሱ መፍረስ እንደሚያቆም መስማማቱ ተገልጿል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም እንዲሁ በመነጋገርና በመወያየት ችግሩ መፍትሄ ማግኘቱን ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ሐሙስ ሰኔ 1 ቀን 2015 ዓ ም በሰጠው መግለጫ በሸገር ከተማ እየተካሄደ ባለው የመስጊድ ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳ ጋር አምስት ሰዓታትን የፈጀ ሰፊ ውይይት ማድረጉን አስታውቋል። በጋዜጣዊ መግለጫው ላይ የተገኙት የምክር ቤቱ ፕሬዚደንት ሼህ ሐጂ ኢብራሂም ቱፋ በሸገር ከተማ ታይቶ በማይታወቅ ሁኔታ ብዛት ያላቸው መስጊዶች መፍረሳቸውን አመልክተው አሁን ግን ችግሩ መፍትሄ ማግኘቱን ተናግረዋል። በምክክር፣ በመነጋገር፣ በመቀራረብ፣ በመወያየት መፍትሄ እንደተገኘና ለዚህ ያበቃንን አላህ ምስጋናችን እጥፍ ድርብ ነውና ደግሜ ደጋግሜ ልጆቻችን አላህ በጀናት ይቀበላቸው። እንዲሁም የሚገነቡት መስጊዶች ኢንሻአላሁ ተዓላ ባሻሂድ ልጆቻችን ስም የምንገነባ መሆኑን ከወዲሁ ለመግለጽ ወዳለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሸገር ከተማ እስካሁን ድረስ 22 መስጊዶች እንደፈረሱ በመግለጫው ተመልክቷል። ባለፉት ሁለት ሳምንታት የመስጊዶችን መፍረስ በማውገዝ የጁምዓ ሶላት ሥነ ሥርዓት ከተጠናቀቀ በኋላ ተቃውሞዎች ሲደረጉ ሰንብተዋል። በተለይም በታላቁ አንዋር መስጊድና አካባቢው በተካሄደው ተቃውሞ የሰው ሕይወት ማለፉንና በርካቶች መጎዳታቸውን በጊዜው ለአሜሪካ ድምፅ አስተያየት የሰጡ እማኞች ገልጿል። በሌሎች መስጊዶችም እንዲሁ የተቃውሞ እንቅስቃሴዎች ሲደረጉ ነበር። በሸገር ከተማ ከመስጊዶች በተጨማሪ በርካታ የመኖሪያ ቤቶችም መፍረሳቸው ተገልጿል። በዛሬው መግለጫ ከኦሮሚያ ክልል ፕሬዚደንት ጋር በተደረገው ውይይት የተለያዩ ነጥቦች እንደተነሱ የእስልምና ጉዳዮች ጠቅላይ ምክር ቤት የአደረጃጀትና የማኅበራዊ ዘርፍ ኃላፊ ኡስታዝ አህመዲን ጀበል ጠቅሰዋል። እርሳቸው ባነበቡት የምክር ቤቱ መግለጫ ላይ በውይይት ወቅቱ በሀገሪቱ ልዩ ልዩ አካባቢዎች ለመስጊድ ግንባታ መሬት በህጋዊ መንገድ ማግኘትና ለተሰሩትም መስጊዶች ካርታ የመረከብ ችግሮች እንዳሉ ተነስቷል ብለዋል። የሸገር ከተማ አስተዳደር መስጊዶችን ከማፍረሱ በፊት ከእስልምና ጉዳዮች ምክር ቤት ጋር አለመወያየቱ በቅሬታ መልክ እንደቀረበም ተናግረዋል። ከዚሁ ጋር የተያያዙ ሌሎችም ነጥቦች እንደተነሱ ኡስታዝ አሕመዲን ጀበል ጠቁመዋል። ህዝበ ሙስሊሙ የሸገር ከተማ መስጂድ ፈረሳ ጋር በተያዘ በተያያዘ በተፈጠሩት ሁኔታዎች እጅጉን መጎዳቱና ማዘኑን በማብራራት ተገቢውን ካሳና የሞራል ሕክምና እንደሚያስፈልገው ተጠቅሷል። የሸገር ከተማ አስተዳደር ውስጥ የፈረሱት 22 መስጂዶች መሆናቸውን በመጥቀስ ለህዝበ ሙስሊሙ የመስጊድ ጥያቄዎች በሙሉ አፋጣኝ መፍትሄ እንደሚገባ ተብራርቷል። ቀደም ብሎ በጉዳዩ ላይ ከጅምሩ በመነጋገር መፍታት እየተቻለ መስጅዶችን ወደ ማፍረስ በመገባቱ በመንግስትና ህዝብ መካከል ቅሬታ ፈጥሮ ጉዳዩ እስከ ነፍስ ማጥፋት ማምራቱ እጅግ የሚያሳዝን መሆኑን ተጠቅሷል። የጸጥታ አካላት ሰላማዊ ሙስሊሞችን ሙስሊሞች ላይ በቀጥታ በመተኮስ ሙስሊሞችን መግደላቸውና ማቁሰላቸው ተገቢ አለመሆኑን እንዲሁም ንጹሐን ላይ በመተኮስ የገደሉና ያቆሰሉ አካላት በህግ ተጠያቂ እንዲሆኑ ተጠይቋል። ለጥያቄዎቹ ምላሽ የሰጡት የክልሉ ፕሬዚደንት አቶ ሽመልስ አብዲሳ መስጊዶቹ ከመፍረሳቸው በፊት ውይይት አለመደረጉ ስህተት እንደሆነና በተፈጠረው ሁኔታም ሕይወት በማለፉ እንዳዘኑ ተገልጿል። አቶ ሽመልስ የሸገር ከተማ ሃይማኖታዊ እሴትን መሠረት አድርጎ እንደሚገነባና ለከተማዋ ፕላን የሚመጥኑ በርካታ ዘመናዊ መስጊዶች እንዲሰሩ ፍላጎታቸው እንደሆነ ጠቅሰዋል ተብለዋል። ፕሬዚደንት ሽመልስ አብዲሳ በሌሎች መሰል ጉዳዮችም ቃል እንደገቡ ኡስታዝ አሕመዲን ጀበል አመልክተዋል። በሸገር ከተማ ላይ በሀገር ደረጃ ሊጠቀስ የሚችል ትልቅና ዘመናዊ መስጂድና ለሌሎች ቤተ እምነቶች ተቋማት መስሪያ ቦታ እንደሚሰጥ፣ በሸገር ከተማ ለእስላማዊ ዩኒቨርሲቲ ግንባታ መሬት የሚሆን እንደሚሰጥ፣ ሸገር ከተማ ከ20 እስከ 30 ሚሊዮን ነዋሪዎች ያላት ዘመናዊና በፕላን ብቻ ግንባታ የሚካሄድባት ከተማ ሆና ለመገንባት ህገወጥ ግንባታን መከላከል የተገነቡትን ህገወጦችን ማፍረስ እንደሚቀጥል ለዚህ ደግሞ የእምነት ተቋማት ተባባሪ እንዲሆኑ እንደሚፈልጉ መጥቀሳቸው እንዲሁም የሸገር ከተማ ፕላን ወደ ተግባር እስኪገባ ድረስ ሙሉ ለሙሉ መኖሪያ ቤቶች ባልፈረሱባቸው አካባቢዎች ለሚኖሩ ሙስሊሞች በጊዜያዊነት የሚሰግዱባቸው መስጊዶች የኦሮሚያ ክልል መጅሊስና የሸገር ከተማ አስተዳደር በጋራ በመነጋገር መስጂድ መስሪያ ቦታ እንዲያዘጋጁ በሸገር ከተማ ህዝበ ሙስሊሙ ያቀረባቸውና የሚያቀርባቸውን የመስጊድ ጥያቄዎች በፕላኑ መሰረት ምላሽ እንደሚሰጥ ሸገር ከተማን ጨምሮ በመላ ኦሮሚያ ክልል ከዚህ ቀደም ሲደረግ እንደነበረው የእምነት ተቋማትና የመቃብር ስፍራ መስጠት እንደሚቀጥል የተለያዩ ቤተ እምነቶችን ወደ ህጋዊና ከተማውን ወደሚመጥኑ ተቋማት ለመተካት የሚደረገውን ሂደት የኦሮሚያ ክልል መጅሊስ ባለበት የኦሮሚያ ክልል የሃይማኖት ተቋማት ጉባኤ አቅሙን በማጠናከር በውይይት የእምነት ተቋማት ራሳቸው መፍረስ ያለባቸውን እንዲያፈርሱ እንጂ ከአሁን በኋላ መንግስት በራሱ ማፍረስ እንደሚያቆም ኡስታዝ አህመድ ኢንጀበል በመግለጫቸው፣ ካለፉት ሁለት ሳምንታት ጀምሮ እስከ ትናንት ድረስ የታሰሩ ሙስሊሞች ያለምንም ልዩነት እንዲፈቱ እንጠብቃለን ካሉ በኋላ በጉዳዩ ዙሪያ ከዛሬ ጀምሮ ከፌዴራልና ከአዲስ አበባ ፖሊስ አመራሮች ጋር ውይይት እንደሚደረግ አመልክቷል። የእስልምና ጉዳዮች ጠቅላይ ምክር ቤቱ የስምምነቱን አፈጻጸም እንደሚከታተል የተናገሩት የምክር ቤቱ ፕሬዚደንት የህግ አማካሪ ኡስታዝ ካሚል ሸምሱ በበኩላቸው ህዝበ ሙስሊሙ የስምምነቱን ውጤት በትዕግስት እንዲጠባበቅ አሳስበዋል። ነገ ጁምዓ ነው። ምንም አይነት ኮሽታ ድምፅ ሳይኖር ትላንትና የደረስንበትን ነገርን ውጤቱን በመጠባበቅና በመከታተል ሙስሊሙ ማህበረሰብ ወደ ወትሮው ስራውና ወደ ኖርማል የጁሙዓ ስግደቱ ተመልሶ በሰላም ሰግዶ ወደ ቤቱ እንድመለስ ነው ጥሪያችንን የምናስተላለፈው። በሸገር ከተማ ከሚካሄደው የቤቶች ፈረሳ ጋር ተያይዞ የኢትዮጵያ የህዝብ እንባ ጠባቂ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ምክር ቤት መግለጫዎችን አውጥተዋል። የከተማዋ አስተዳደር በቤቶች ፈረሳው የተፈናቃዮችን ሰብአዊ መብቶች እንዲያከብርም ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከኢትዮጵያ ዘገባዎች ወጣ ስንል ደግሞ በኢትዮጵያ የተካሄደውን የእርስ በርስ ጦርነት ሸሽተው ወደ ጎረቤት ሱዳን የተሰደዱ የትግራይ ተወላጆች በዚያቸው ሀገር በተቀሰቀሰው ሁከት በተፈጠረው ሁኔታ የተነሳ በቂ እርዳታ እያገኙ እንዳልሆነ ሆኖም የዘር ማጽዳት ባሉት ችግር የተነሳ ወደ ኢትዮጵያ መመለስ እንደሚፈሩ ተናገሩ። አንዳንዶቹ ተስፋ ከመቁረጥ የመነጩ እርምጃዎችን በመውሰድ ወደ አውሮፓ ለማሻገር እንደሚረዷቸው ቃል የሚገቡላቸው ህገወጥ ተላላፊዎች ሰለባ እየሆኑ መሆኑን ጠቅሶ፣ ሄነሪ ዊልኪንስ ከኒንጃሜ እና ከቻድ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። የኢትዮጵያው የእርስ በርስ ጦርነት ጥቅምት 24 2013 ዓ ም ከጀመረበት ጊዜ አንስቶ ሱዳን 70 ሺ ያህል ኢትዮጵያውያን ስደተኞችን ተቀብላለች። እነኛ ስደተኞች ታዲያ ተቀባዩ አገር ራሷ ከከፋ እርስ በርስ እልቂት ውስጥ በገባችበት በአሁኑ ወቅት ሌላ አዲስ ፈተና ገጥሟቸዋል። በሱዳኗ የገዳሪፍ ከተማ አቅራቢያ ከሚገኝ ካምፕ ውስጥ የሚኖር ለቤተሰቡ ደህንነት በመስጋት ስሙ እንዳይገለጽ የጠየቀ አንድ ኢትዮጵያዊ ስደተኛ ከአሜሪካ ድምፅ ጋር በስልክ ባደረገው ቃለ ምልልስ ያሉበትን ሁኔታ እንዲህ ሲል ይገልጻል። መድኃኒት የለም። የውሃና የምግብ እጥረት አለ። በተጨማሪም የሸቀጦች የገበያ ዋጋ ከመናሩም በላይ ስደተኞች ገንዘብ ሊያገኙ የሚችሉበት ቦታ የለም። በውጭ ሀገር ካሉ ቤተሰቦች ገንዘብ የሚላከላቸው እንኳ ቢኖሩ ባንኮች ስለማይሰሩ ገንዘብ ማግኘት የሚችሉበት መንገድ የለም። የሱዳኑ ጦርነት ከጀመረበት ጊዜ አንስቶም ይህ ሁኔታ መቀጠሉን ተናግረዋል። ባለፈው የጥቅምት ወር ለተጀመረው የሰላም ሂደት ምስጋና ይግባውና ምንም እንኳን በሰሜን ኢትዮጵያ ሲካሄድ የነበረው የእርስ በርስ ጦርነት በዋናነት ቢቆምም ሄንሪ ዊልኪንስ በዘገባው እንዳሰፈረው ግን ለአብዛኞቹ የትግራይ ክልል ስደተኞች ወደ መጡበት መመለስ አሁንም በጣም አደገኛ መሆኑንና ሂዩማን ራይትስ ዋች ባለፈው ሐሙስ ግንቦት 24 ባወጣው ዘገባ የሰላም ስምምነት ቢደረስም በትግራይ ተወላጆች ላይ የዘር ማጽዳት ዘመቻ ቀጥሏል ያለበትን አስታውሷል። የሱዳኑ ግጭት ከመጀመሩ በፊት የአሜሪካ ድምፅ በካርቱም የሚገኙ የትግራይ ተወላጆችን ባነጋገረበት ወቅት አሁንም ትግራይ ውስጥ ላሉ የቤተሰቦቻቸው አባላት ደህንነት እንደሚሰጉ ተናግረው ነበር። ሸምስያ ኢብራሂም የተባሉ አንዲት ኢትዮጵያዊት ስደተኛ ወደ ሱዳን በተሰደዱበት ወቅት ሁሉንም ልጆቻቸውን ይዘው መምጣት ችለው እንደሆን በሚል ለቀረበላቸው ጥያቄ ሲመልሱ ይህን ነበር ያሉት ሁለቱም አሁንም እዚያው ናቸው። የተቀሩት አራቱ ደግሞ እዚህ ከኔ ጋር ናቸው። ልጄ አሁንም እዚያ መሆኑን ሰዎች ነግረውኛል። በስልክ ልናገኛቸው አንችልም። በመሆኑም ስለ ደህንነታቸው ማወቅ አልቻልኩም። የእንግሊዙ ዘጋርዲያን ጋዜጣ ግንቦት 7 2015 ላይ ባወጣው ዘገባ በሱዳን የሚገኙ ኢትዮጵያውያን ስደተኞች ወደ አውሮፓ እናስገባችኋለን ሲሉ ቃል ከገቡላቸው ሕገወጥ አዘዋዋሪዎች እጅ እየወደቁ መሆናቸውን አስነብቧል። አንዳንዶቹም በእነኛው አስተላላፊዎች በራሳቸው እየታፈኑ እንደሚወሰዱ ዘግቦ ነበረ። የሱዳኑ እርስ በርስ ጦርነት ከመጀመሩ አስቀድሞ የተጠየቀ አንድ ለደህንነቱ ሲል እውነተኛ ስሙ ተቀይሮ እንዲጠቀስ የጠየቀ ሌላ የትግራይ ተወላጅ የሆነ ስደተኛ ከሁመራ ከተማ ወዲህ ተሰደው የመጣ መሆኑን አመልክቷል። የአሜሪካ ድምፅ ዘጋቢ ባለፈው ዓመት ሁመራን በጎበኝበት ወቅት ማንነትን መሠረት ያደረገ ጭፍጨፋ ይደረጋል ሲሉ ቃላቸውን የሰጡ ሰዎችን ምስክርነት ሰምቶ ነበር። ሱዳን ከሚቆይም በሊቢያ በኩል አድርገው ወደ አውሮፓ ያስገቡት ዘንድ ለህገ ወጥ አዘዋዋሪዎች ክፍያ ከፍሎ እንደነበር ይናገራል። እንደ መጋዘን ባለ ግዙፍ ህንፃ ውስጥ ለሁለት ሳምንታት ያክል አሳለፍን። በቀን ውሃና ሁለት ቁራሽ ዳቦዎች ይሰጡን ነበረ። በአካባቢው ሌሎች ቤቶች የሉበትም። ለዚያ ነው ህንፃውን ለቀን ያልወጣ ነው። የያዘውን ገንዘብ ከጨረሰ በኋላ ወደ ካርቱም መመለስ መቻሉን ተናግሯል። እንደ ረድኤት ድርጅቶችም እይታ በሱዳን የሚገኙ ኢትዮጵያውያን ስደተኞች በሁለት አጣብቂኝ እንደተያዙ ነው ያሉት። ከኢትዮጵያ ለመጡ ሰዎች በሰላም ስምምነቱ የተነሳ የተወሰነ መሻሻል መኖሩ ግልጽ ነው። ሆኖም ግን ወደ ቀያቸው የሚመለሱበት ሂደት አልነበረም። ትልቁ ትኩረታቸውም ፈጥኖ ወደዚህ የመመለስ ሀሳብ አልነበረም። አብዛኞቻቸው የሆነ ጊዜ ላይ ወደ ሀገራቸው የመመለስ ሀሳብ የነበራቸው ይመስለኛል። ይሁን እንጂ ሁኔታው በተለይ ከምዕራብ ትግራይ አካባቢዎች ለመጡት ያን የፈቀደ አልነበረም። የካርቱሙ ጦርነት በቀጠለበት በአሁኑ ወቅት ኢትዮጵያውያኑ ስደተኞች በተጠለሉባቸው አካባቢዎች በግጭቱ መጀመሪያ ግድም ሙሉ በሙሉ ተቋርጦ የነበረው እርዳታ አሁን በመጠኑም ቢሆን መምጣት መጀመሩ ተዘግቧል። እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ መሰናዶቻችን ያጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በማህበራዊ ሚዲያ መገኛዎቻችን ላይ ከእናንተ ከደረሱን አስተያየቶች መካከል የተወሰኑትን እናጋራችሁ። ምዕራብ ትግራይ ውስጥ በአማራ ኃይሎችና በአካባቢ ባለስልጣናት ዘር ማጽዳት ተፈጽሟል ሲል ሂዩማን ራይትስ ዋች ያሰማውን ክስ የኢትዮጵያ መንግስት ተቃውሞ ማስተባበሉን ባቀረብ ነው ዘገባ ስር ሁሴን ሰላህ የተሰ የፌስቡክ ተከታያችን በድርጊቱ የኢትዮጵያ መንግስትን ወቅሰው፣ ይህንን ወረቀት ከመጻፍ ይልቅ ቦታው ላይ በመድረስ ለሕዝቡ ከለላ መሆን ነበረበት። አሁንም ቶሎ ይድረስላቸው። በየቀኑ የሰው ሕይወት ባሰቃቂ ሁኔታ እየጠፋ ነው ሲሉ አስተያየታቸውን ሰጥተዋል። ለሁለት ዓመት የጡረታ አበል ክፍያ ተከልክለናል ያሉ የመቀለ ከተማ ነዋሪ ጡረተኞች ሰልፍ ማካሄዳቸውን አስመልክቶ ባቀረብነው ዘገባም እንዲሁ በርከት ያሉ አስተያየቶች ደርሰውናል። ከነዚህ መካከል ሳራ ላቭ በሚል ስም ፌስቡክ ላይ የሚከተሉን አድማጭ ተመልካቻችን፣ አይ ይሄ መንግስት ይሰማናል ብላችሁ ነው? እግዚአብሔር ይርዳችሁ ሲሉ መልክታቸውን አስቀምጠዋል። ለሲቪል ሰርቫንት በአስቸኳይ መልስ ይሰጣቸው ያሉት ደግሞ አቶ ዳንኤል አስፋው ናቸው። በዚህ ርዕሰ ጉዳይ ላይ ደረጀ መላኩ የተባሉ ግለሰብ በትዊተር ገጻችን ላይ ባስቀመጡት አስተያየት ደግሞ ጡረታ ዜጋ በተፈቀደለት እድሜ ሰርቶ ከራሱና ከመንግስት በህግ የተወሰነ መጠን ተቀማሽ ተደርጎለት ከነበረ ገንዘብ ተቀናሽ እየተደረገ የሚከፈል ድጋፍ ነው። ኢትዮጵያ ካሏት ጠንካራ ማህበራዊ ድጋፍ ዋነኛው ነው ማለት ይቻላል ሲሉ አስተያየታቸውን ሰጥተዋል። ወደ ዩቲዩብ ቻናላችን ስናልፍ ደግሞ በዩቲዩብ ቻናላችን በመስጊዶች ማፍረስ በቀጠለው ተቃውሞ የሶስት ሰዎች ህይወት ማለፉ ተገለጸ በሚለው ዘገባችን አስተያየታ ሰዎቻቸውን የሰጡ ዱዱ የተባሉ ግለሰብ አላህ ለጀነት ያርጋቸው የሞቱትን፣ ያረቢ ቁጣህን አብርድልን እኛ ደካማ ምስኪነን ብለዋል። ግርማዊ ኪዳኔ ደግሞ ነፍሳቸውን ይማረው ብለዋል። አድማጮችና ተመልካቾች እናንተም ያሏችሁን አስተያየቶች ወይም ደግሞ በመሰናዶቻችን ቢካተቱ የምትሏቸውን መረጃዎች ለመጠቆም በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ከአሜሪካ ድምፅ ተመልሰናል። አሁን ወደ ሁለተኛው አጋማሽ መሰናዶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዘወትር ሐሙስ በየሳምንቱ ወደ እናንተ የምናደርሰው ባህልና ማህበረሰብ ዝግጅታችን ነው። በዩናይትድ ስቴትስ ኮሎራዶ ግዛት በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን ያካተተ ጋለሪ በዚህ ወር ሲከፈት የጎብኚዎችን ቀልብ ከሳቡ የፈጠራ ስራዎች መካከል አንዱ ታይትሮፕ ወይም የተወጠረ ገመድ የተሰኘው እና ዓለም አቀፍ እውቅናን ባገኘው ኢትዮጵያዊ አርቲስት ኤልያስ ስሜ የተሰራው የጥበብ ውጤት ነው። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሳቁሶች ተቀጣጥለውና ተወሳስበው የተሰሩት የኤልያስ የጥበብ ስራዎች ከሩቅ ሲታዩ መልክዓ ምድርን ይመስላሉ። ኤልያስ እንደገለጸው ቴክኖሎጂ ከሰው ልጅ ጋር ያለውን ታሪካዊ ነጽጽር ያንጸባርቃሉ። በአሜሪካ ድምፅ ባልደረቦች የተጠናቀረው ዘገባ ተከታዩ ነው። በኮሎራዶ ግዛት ዴንቨር ከተማ በሚገኘው ዴንቨር የሥነ ጥበብ ሙዚየም ዘመነኛ የጥበብ ሥራዎችን አካቶ የተከፈተው የሥነ ጥበብ አውደ ርዕይ በሚታይበት አዳራሽ በአንደኛው ግድግዳ እኩሌታ ላይ ያረፈው የኤልያስ ስሜ የጥበብ ሥራ ቀልብን ይገዛል። እንደ ኮምፒውተር ቁልፎች፣ እናት ቦርድና የኤሌክትሪክ ሽቦዎች የመሳሰሉ አገልግሎታቸውን የጨረሱ የቴክኖሎጂ ቁሳቁሶችን በኢትዮጵያ ባህላዊ የሽመና ጥበብ በማዋሃድና ሽቦዎችን በማጠላለፍ የተሰራው ረቂቅ ጥበብ ከርቀት ሲታይ የአንድ ከተማ ካርታ ይመስላል። ጠጋ ብለው ሲያዩት ደግሞ የተለያየ ቀለም ያላቸው የኤሌክትሪክ አስተላላፊ ሰሌዳዎቹና የተጠላለፉት የኤሌክትሪክ ሽቦዎች የሰው ልጅ በየቀኑ የሚጠቀማቸውን የቴክኖሎጂ ውጤቶችና በሕይወታችን ላይ የሚያሳድሩትን ተጽዕኖ ያስታውሳሉ። ኤልያስ ታይትሮፕ ወይም የተወጠረ ገመድ በሚል ስያሜ የሚሰራቸው በአይነታቸው ለየት ያሉት እኒህ የፈጠራ ስራዎች በዩናይትድ ስቴትስ በአውሮፓና በልዩ ልዩ የዓለማችን ክፍሎች ያሉ ሙዚየሞች ውስጥ የሚገኙ ሲሆን እስከ 190 ሺህ የአሜሪካን ዶላር የሚያወጣ ዋጋ አላቸው። በዴንቨር የሥነ ጥበብ ሙዚየም የዘመናዊና አሁነኛ ጥበብ ባለሙያ የሆኑት ሮይ ፓደከን የኤልያስ ስራዎች ከጥበብ ባሻገር የሥነ ህንፃ ዲዛይን ይዘትም እንዳላቸው ያስረዳሉ። የኤልያስ ስራ ከምዕራቡ ዓለም ወደ አፍሪካ የተጣሉ ሁሉንም አይነት የቴክኖሎጂ ውጤቶች ያካትታል። ኤልያስ ወደ ተለያዩ የገበያ ቦታዎች እየሄደ እነዚህን ቁሶች ሰብስበው በመልክ በመልኩ በአይነትና በመሳሰሉት እየለየ ይህን የመሰለ ረቂቅ ጥበብን ይፈጥራል። ከሥራዎቹ የሚበዙት የከተማውን ሕይወት የሚያስቃኝ ሲሆኑ ሐሳቦቹ ከመልክዓ ምድራዊ አቀማመጥ ጋር ይመሳሰላሉ። ለምሳሌ አንድ ሰው የሆነ ካርታ ሊመስለው ይችላል። ኤልያስ እነዚህ የቴክኖሎጂ ውጤት የሆኑ ቁሶችን በብዛት የሚያገኛቸው አዲስ አበባ ውስጥ በተለምዶ ምን ያለሽ ተራ ተብሎ ከሚጠራው አካባቢ ነው። ቁሶቹን የሚጠቀመው በቴክኖሎጂ እድገት በሰው ልጆችና በአካባቢ ላይ እየደረሰ ያለውን ተጽዕኖ አጉልቶ ለማሳየት ነው። የቴክኖሎጂ አጠቃቀማችን ጥንቃቄ ካልታከለበት በተወጠረ ገመድ ላይ የመጓዝ ያክል ነው ሲልም አደጋውን ያመላክታል። ዛሬ እኮ አይሊያቪዩ ስትል እንኳን አይሊያቪዩ ስትል እኮ ጎንበስ ብለህ አይሊያቪዩ ብለህ የምትልክላት አይን ላይን፣ አተዩ አይን ላይን ከታየ ምን እንደምታስብ እኮ አውቃለሁ። ገብቷል ውስጥ ምን እንደሚናገር አውቃለሁ። ምክንያቱም መፍቀር ምናምን ማዘንን ሁሉ ነገር ይነግረኛል። ያንን አላገኝም አሁን ምክንያቱም ቀላል ነው። ምክንያቱም አንተም ቢዚ ነህ እኔም ቢዚ ነኝ፣ እሷም ቢዚ ነኝ። እንደዚህ አይነት ስሜት አለው እና እኔ ቴክኖሎጂን ወይም ታይትሮፕ የምገልጸው በዛ መንገዱ ነው። አዎ ቴክኖሎጂ ያስፈልጋል፣ ግን ጥያቄ አለኝ። ጋፕ ትንሽ ጋፕ ይሰጠው። ኤልያስ ለጥበብ ስራው የሚጠቀምባቸውን የቴክኖሎጂ ቁሳቁሶች እስኪያገኝ ድረስ አመታት ሊወስዱበት ይችላሉ። የወደቁ እቃዎች ሆነው እንዲታዩ ግን አይፈልግም። ይልቁንም ፍላጎቱ ቁሶቹ ባስቆጠሩት ዘመን ልክ የነበራቸው ታሪክና ጠቀሜታ ጎልቶ እንዲታይ ነው። አዲስ ሲገዛ ቀን ነው ማስበው። ሁልጊዜ አዲስ ሲገዛ ውስጥም ያንን ለመጠቀም ትጓጓለ ገብቷል እንደ እንትን ትነካከዋል። ያ ነው ሴንስ ማድረገው። ያቺን አዲሷን አዲሷን ጊዜን እንዲያስታውሰኝ ነው። ሚሞሪ ነው። ወደ ይህንን አንድ መጽሐፍ መጽፋት አትችልም እንዴ? ስለ ኪቦርዶች ትችላለሁ ምናምን፣ ከጀርመን የመጣ ከራሽያ የመጣ ብዙ፣ ወደፊት ሬሰርች እንደዚህ አይነት ሂስትሪ በአንዷ በተናገርኳት ሙሉ መጽሐፍ መውጻፍ ይችላል። ምክንያቱ ኮምፒውተር የመጣበት የተጠቀሙበት ሰው ምናምን ብዙ ነው የሚነካካው። ስለዚህ የዚ የኔንም ያንተንም ያዲሱ ነው ይወክላል። ፓደከን እንደሚሉት ኤልያስ በረቂቅ የጥበብ ስራዎቹ ከሚያነሳው ሀሳብ በተጨማሪ በአፍሪካ ብቻ የሚገኙ የጥበብ ይዘቶችን መጠቀሙ ስራዎቹ ዓለም አቀፍ እውቅና እንዲያገኙ ረድቶታል። በስራዎቹ የሚነሳው ሐሳብ ብዙ ሳይሆን የቀረቡበት ባህላዊ መንገድም ልዩ አድርጋቸዋል። የኤልያስ ሥራ ብዙ ነገር አለው። ስለ አካባቢ ያነሳል። ብዙ ሰው የማያውቀውን ከምዕራቡ ዓለም የሚወጡትን የኤሌክትሪክ ተረፈ ምርቶች የት እንደሚወገዱም ያሳያል። በአፍሪካ ሀገር ውስጥ ነው የሚጣሉት። ከዚያ በተጨማሪ ሥራው ከጨርቃጨርቅና ሽመና ጋር በተለይ በአፍሪካ ከሚገኙ ባህላዊ የጥበብ አይነቶች ጋር ምስላዊ ግንኙነቶችን ይፈጥራል። ኤልያስ ከአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ከተመረቀ በኋላ ባሉት ዓመታት ታይትሮፕ ከተሰኘው ተከታታይ የጥበብ ሥራው ባሻገር ከጭቃ፣ ከጨርቅ፣ ከፕላስቲክና ከእንጨት የተለያዩ የጥበብ ሥራዎችን አውጥቷል። የእጅ አሻራን ተመስሎ በጭቃ ውስጥ ሆኖ የተሰራን ጎጆ ጨምሮ የተወሰኑ የሥራ ውጤቶቹ አዲስ አበባ በሚገኘውና ከባልደረባው ደራሲና አንትሮፖሎጂስት መስከረም አሰግድ ጋር በከፈተው ዜማ ሙዚየም ውስጥ ይገኛል። ሙዚየሙ እንደ ዳማከሴና አሪቲ የመሳሰሉ ልዩ ልዩ ሀገር በቀል እጽዋትንና ከአንደኛ እስከ አራተኛ ክፍል ድረስ የህጻናት ትምህርት ቤት እንደሚገኙበት ይገልጻል። ሙዚየም ሲባል አርቱጋ ምናሙጋ የተያያዘ ነው። የእኛ ሙዚየም ደግሞ ይለያል፣ ከአርቱ ባሻገር ይለያል። ምክንያቱም ኢንዲጂነስ አገር በቀል እንትኖች ሙዚየም ናቸው። አሪቲ ለእኛ ሙዚየም ነው። አዎ፣ ሙዚየም ናቸው ብለን ምንገምር ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል፣ የጠፉትን ነገር አሁን። አንድ ልጅ በእውነት የዞማ ልጅ ሊናገር ይችላል። ሌላ ጋር ሄድና እንትን በል፣ አንድ ሰው ብትጠይቀው አሪቲ ምን እንደሆነ እንኳን ያቅ ምክንያቱም አይፈረድበትም አሪቲ እኔ አላስተላለፍኩም ወይም እሱ አላስተላለፍ ወይም አየለ ወይም እንደዚህ አይነት ስሜት በሙሉ ራተ ናና እንዴት አይነት እንደሆነ አያውቅም ጤና አደም እንዴት ዳማ ከሴል ለምን እንደሚጠቅም አያውቅም ምናምን አሁን ግን እዚህ ሙዚየም ነው አደለ እያንዳንዱን ያያል የተጻፈ ጽሁፍ አለ ይጠይቃል የእኛ እንትኖችም ቱሩ የሚያደርጉ በሙሉ ስለ ኢንዲጅነስ ይነግሩታል ያንን ያንን እውቀት አግኝቶ አዎ ይህንን ይህንን እውቀት አግኝቶ እንዲያውቅ ነው የምፈልገው የኤልያስ የጥበብ አሻራ እንደ አውሮፕያን አቆጣጠር በ2019 ዓ ም በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ታላቁ ቤተ መንግስት ቅጽር በተሰራው የአንድነት ፓርክ ላይ ማርፏል በተጨማሪም በቁጥር በማያስታውሳቸው የተለያዩ ዓለም አቀፍ የኦፔራ ትዕይንቶች ላይ በሰራቸው አልባሳት መድረኮችና ቅርጾች ላይ ቀርበው አድናቆትን አትርፈዋል። በተለይ ተመልካቾቻችን ይህ ዘገባ በምስል የታገዘ ነው። ሆኖም በቴክኒክ ችግር ምክንያት ምስሉን ማስተላለፍ አልቻልንም። ሆኖም በምስል የተቀናበረውን ዘገባ በድህረ ገጻችንና በማህበራዊ ሚዲያ መገኛዎቻችን ላይ ታገኙታላችሁ። በመጪው ሳምንትም በድጋሚ የምናቀርበው ይሆናል። ወደ ተከታዩ መሰናዶ ነው የምናልፈው። ሳምንታዊው ተፈጥሮና አካባቢ በዛሬው የተፈጥሮና አካባቢ መሰናዷችን ሁለት ጉዳዮችን እንመለከታለን። ዛሬ ተከብሮ የዋለውን የዓለም ውቅያኖስ ቀን በማስመልከት የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ያወጣው መልእክትና በደቡብ አፍሪካ ተረፈ ምግብን እንደገና ጥቅም ላይ በማዋል ወደ ከባቢ አየር የሚለቀቀውን ሜቴን ጋዝ ለመቀነስ የሚደረገውን ጥረት፣ እነዚህን ሁለት ጉዳዮች የዳሰሱትን ዘገባዎች እንጉድ ወልድ ያቀርበዋል። ዛሬ እንደ አውሮፓያን አቆጣጠር ሰኔ ስምንት የዓለም ውቅያኖስ ቀን ነው። ቀኑ ውቅያኖሶች በዕለት ተዕለት ኑሯችን ውስጥ ያላቸውን ትልቅ ጠቀሜታ ለማስታወስ ያለመ ነው። የጤናማ ውቅያኖስ አስፈላጊነት መነገር የሚያሻው ጉዳይ አይደለም ይላል ቀኑን በማስመልከት በተመድ የምግብና የእርሻ ድርጅት ፋኦ የወጣው መግለጫ። በዓለም ሰማንያ በመቶ የሚሆነው የእንስሳት ክምችት በውቅያኖስ ሲገኝ፣ ይህም በሚሊዮን ለሚቆጠሩ ሰዎች የምግብ ስንቅ ነው። የአየር ንብረት ለውጥ ብክለትና እያደገ የመጣው የዓለም ሕዝብ ቁጥር በደቀነው ፈተና ምክንያት ውቅያኖስ የወደፊት የምግብ አቅርቦትን በማረጋገጥ ረገድ ትልቅ ሚና አለው። በፋኦ የአሳና ግብርና ክፍል ዲሬክተር የሆኑት ማኑኤል ባራንጅ በውቅያኖስ ጠቀሜታ ላይ የሚሉት አለ አሁን ያሉብንን የአየር ንብረት ለውጥ፣ የምግብ ዋስትና የሚሆን ድህነት ወይንም ሌሎች ችግሮቻችንን ውቅያኖስን እንደ መፍትሄው አካል ግምት ውስጥ ሳናስገባ የምንፈታው ችግር የለም። በአሁኑ ወቅት በመላው ዓለም 800 ሚሊዮን የሚሆኑ ሰዎች ረሃብ ገጥሟቸዋል። ከውቅያኖስ የሚገኘው ምግብ በተመጣጣኝ ንጥረ ነገር ይዘቱ ከፍተኛ ስለሆነ ረሃብን ለመዋጋት መፍትሄ ከመሆኑ በተጨማሪ የተመጣጣኝ ምግብ እጥረትን ለመቀነስ ተስፋ ሰጪ መፍትሄ ነው። ማኑኤል ባራንጅ ከውቅያኖስ የሚገኘውን ምግብ ከብዛቱ አንጻር ብቻ ሳይሆን ከሚሰጠው የተመጣጠነ ምግብ አንጻር ረሃብንና የተመጣጣኝ ምግብ እጥረትን ለማስወገድ መፍትሄ ነው ብለዋል። ከውቅያኖስ የሚገኝን ምግብ መጠቀም በቅርብ ዓመታት ውስጥ በከፍተኛ ደረጃ መጨመሩ ሲታወቅ በዓመት በአማካይ አንድ ሰው እስከ 20 ኪሎ ግራም እንደሚጠቀምና ይህም እየጨመረ እንደሚመጣ የፋኦ መግለጫ ያመለክታል በእንደ አውሮፓን አቆጣጠር 2021 በዓለም በግብርና መልክ የተመረተው የውሃ ውስጥ ምግብ 91 ሚሊዮን ቶን ሲሆን ይህም ዓለም ከሚያስፈልገው አሳና የውሃ ውስጥ ምግቦች ምርት ግማሽ የሚሆነውን ሸፍኗል። እያደገ የመጣውን የሕዝብ ቁጥር ለመመገብ ከውሃ አካላት የሚገኙ ምግቦችን በዘመናዊ ዘዴ ለማምረትና ሕጋዊ እንዲሁም የፖሊሲ ጉዳዮችን ግልጽ ለማድረግ ሥራዎችን በማከናወን ላይ መሆኑን ፋዎ ይገልጻል። ውቅያኖስን ተሻግረን ወደ ደቡብ አፍሪካ ስንዘልቅ የደቡብ አፍሪካ ንግድ ድርጅቶች እና ሌሎችም ተቋማት ተረፈ ምግብን ወደ ቆሻሻ ማጠራቀሚያ ከመጣል ይልቅ እንደገና ጥቅም ላይ በማዋል ወደ ከባቢ አየር የሚለቀቀውን ሜቴን የተባለውን ጋዝ ለመቀነስ ጥረት በማድረግ ላይ ናቸው። በአንድ ተቋም የተደረገ ጥናት እንዳመለከተው ደቡብ አፍሪካ በአመት አስር ሚሊዮን ቶን ተረፈ ምግብ አላት። ተረፈ ምግብ ቆሻሻ ማጠራቀሚያ ላይ ተጥሎ በሚሰበሰብበት ጊዜ ሜቴን የተባለውን ጋዝ ወደ ከባቢ አየር ይለቃል። ሜቴን ጋዝ አደገኛ ከሚባሉት የግሪንሃውስ ጋዞች አንዱ ሲሆን ከካርቦን ዳይኦክሳይድ በበለጠ የዓለም ሙቀት እንዲጨምር አስተዋጽኦ ያደርጋል። ኤርዝ ሮቦቲክስ የተሰኘ የአገር ውስጥ ድርጅት ተረፈ ምግብ ወደ ቆሻሻ ማጠራቀሚያ መጣሉንና የሜቴን ጋዝ ወደ ከባቢ አየር መለቀቅን ለመቀነስ አንድ ዘዴ ቀይሷል። ንግድ ቤቶች፣ ትምህርት ቤቶችና ግለሰቦች በወር 130 ዶላር እንዲከፍሉ በማድረግ ተረፈ ምግባቸውን እንደገና ጥቅም ላይ እንዲያውሉ በማድረግ ላይ ነው። ሂደቱ እንዲህ ነው። ድርጅቱ ማጠራቀሚያ በርሜልና ቦካሺ የተባለውን ዱቄት መሰል ነገር ለደንበኞቹ ያቀርባል። ቦካሺ ከስንዴና ሩዝ ገለባ እንዲሁም ከእንጨት ፍቅፋቄ የሚሠራ ሲሆን ከማይክሮ ኦርጋኒዝም ወይም ረቂቅ ተሐዋሳያን ጋር ተቀላቅሎ ይቀርባል። ቦካሺ ከተረፈ ምግብ ጋር በሚቀላቀልበት ጊዜ ተረፈ ምግቡ ወደ ብስባሽ ወይም ማዳበሪያ ከመቀየሩ በፊት ቶሎ እንዲብላላና እንዲፈራርስ ያደርጋል። ይህ ሂደትም የሜቴን ጋዝ መፈጠርን ያስቀራል። ቅዱስ አልባንስ የተባለው ኮሌጅ ተረፈ ምግብን መልሶ ጥቅም ላይ ማዋልን እንደ ሌሎቹ የኮሌጁ ሥራዎች አድርጎ መንቀሳቀስ ጀምሯል። ከኮሌጁ ማድቤቶች የሚወጣውን ተረፈ ምግብ ዝም ብሎ ከማወርወር ይልቅ አንድ መቶ በሚሆኑ ቦካሺ በርሜሎች አጠራቅመው ወደ ማዳበሪያነት ይቀይሩታል። የኮሌጁ የግቢ ኃላፊ የሆኑት ጃን ኩና ሥራው ለኮሌጁ አስፈላጊ መሆኑንና ወጣቶችን ማስተማር ካለባቸው ነገሮች አንዱ መሆኑን ተናግረዋል። ማዳበሪያው ለኮሌጁ የአትክልትና የአበባ ስፍራ እንደሚውል ጃን ኩና ጨምረው ገልጸዋል። የእርዝ ሮቦቲክ ባለቤት የሆኑት ጋቪን ሄሮን እንዳሉት በየወሩ አምስት መቶ ቶን ተረፈ ምግብ ከቆሻሻ መጣያዎች ላይ በመሰብሰብ ከዛም በማሽን በመታገዝ ወደ ማዳበሪያ የሚቀየርበትን ሂደት ያፋጥናሉ። ዓለም ቀውስ ውስጥ ነች። ሁላችን የአየር ንብረት ለውጥ ዓለምን ችግር ላይ እንደ ጣላት እናውቃለን። ሁላችንም የራሳችንን ድርሻ መወጣት አለብን። በግልም ሆነ እንደ ድርጅት በተፈጥሮ ከባቢያችን ላይ የምናደርሰውን ተጽዕኖ ለመቀነስ መጣር አለብን። ማዳበሪያው ለገበያ አይቀርብም፤ የአትክልት ስፍራን ለሚንከባከቡ ድርጅቶችና ግለሰቦች በነጻ ይሰጣል። የተከታዩ ደግሞ ሳምንታዊው የቴክኖሎጂ መሰናዶ ነው። ሰው ሰራሽ ልህቀት ወይም ኤአይ የመዝናኛውን ኢንዱስትሪና ስነ ጥበብ ከሙዚቃ እስከ ፊልም ድረስ የመለወጥ አቅም ሊኖረው ይችላል። በአንጻሩም በቁጥጥርና አጠቃቀም ረገድ አሳሳቢነቱ መነጋገሪያ ሆኗል። ሰው ሰራሽ ልህቀት ወይም ኤአይ ታዲያ የፈጠራ መገልገያ ወይስ ለፈጠራ ሰዎችና ጥበበኞች ስጋት ይሆን? የአሜሪካ ድምጹ ማይክ ኦሲሌቫን ጥያቄውን መርምሮታል። ግርማ ደገፋ ተርጉሞ አቅርቦታል። የጀርመኑ ጥበበኛ ቦሪስ ኤልዳግሰን ታዋቂውን የሶኒ ወርልድ የፎቶግራፍ ጥበብ ሽልማት አሸነፈ። ግን አልቀበልም አለ። ስለምን ለውድድር የላኩት ስራ ፎቶግራፍ ሳይሆን በሰው ሰራሽ አእምሮ ወይም ኤአይ የፈጠርኩት ምስል ነው በማለት እንደ ቻት ጂፒቲ ያሉ የሰው ሰራሽ አእምሮ መሳሪያዎች ታሪኮችን መጻፍም ይችላሉ የሚሉት የሳውዘርን ካሊፎርኒያ ዩኒቨርሲቲው ጆናታን ሜይ ናቸው። ግን ያን ያህል ጥሩ ታሪክ ይጽፋል ማለት አይደለም። እኔ የልብ ወለድ መጽሐፍ ወይም እንዲያ ያለ ነገር አርታኢ አይደለሁም። እንዳየሁት ከሆነ ግን ከእነዚህ ነገሮች፣ ኤአይ መሳሪያዎች የሚወጡት ልብ ወለድ ታሪኮች ጨርሶ ለማሳተም ገንዘቤን የማወጣባቸው አይነት አይደሉም። ሌላው የትርፍ ጊዜ መዝናኛው ኮሜዲ የሆነ የኤአይ ተመራማሪ ኢምፕሮባቲክስ በተሰኘውና ተቀማጭነቱን ለንደን ላይ ባደረገው ተጓዥ አዝናኝ ቡድን ውስጥ አንድ የኤአይ ሮቦት ቀላቅሏል። እንደገና ልታየኝ በመፈለግህ በጣም ደስ ብሎኛል፣ ይለዋል። ሮቦቱም ወደ ዙ ልንሄድ ነው ይለዋል። አይገናኝም። ኤአይ ሰው ሰራሽ አእምሮ አስደናቂ ነገር ነው። ነገር ግን ልክ እንደ ሰው ከያኒ የነገሮችን አውድ አይረዳም ይላል። ብዙውን ጊዜ ኤአይ ሰውን ተክቶ በሚጫወት ወይ በሚጽፍ ጊዜ በጣም የወረደ ይዘት ይዞ ይቀርባል ይላል በማከል። አሁን እንግዲህ ጥያቄው ለምን ጎስት ጸሐፊ ትፈልጋለህ የሚል ነው። ለምን ራስ አትጽፈው? ለሁለት የኦሎምፒክ ጨዋታዎች ሙዚቃ ዳይሬክተር ሆኖ ያገለገለው የኤሚ ሽልማት አሸናፊው ቀማሪ እንደሚለው ኤአይ ለጨዋታ ጊዜ ትርኢቶች ማጀቢያ ሙዚቃን ሊፈጥር ይችላል። ለምሳሌ መስፈርቱ ያን ያህል እጹብ ድንቅ የሆነ ነገር ስጠኝ ብሎ የሚጠይቅ አይደለም። አንዳች ጉልበት እንዲኖረው ወይም ቀለል ብሎ የሚያዝናና ወይም ትክክለኛውን ስሜት የሚያስተላልፍ እንዲሆን ነው ሀሳቡ። ጨምሮም ሲናገር ኤአይ ያንን ሊፈጥር ይችላል። ነገር ግን የኤአይ መገልገያዎች የጠቢቡ ጥልቅ ስሜት ይጎላቸዋል ብሏል ተመራማሪው ጆናታን ሜይም ይስማማል በዚህ አዎ ገና ኮምፒውተር ውስጥ ፕሮግራም ተደርጎ ያልተከተተ ያ የፈጠራ ቅመም ይጎላቸዋል በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።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 በዚሁ የምሽቱ መሰናዷችንን እናጠናቅቃለን። ሰላም በደን አደሩ።